Yeah, yeah, yeah, yeah, yeah, yeah, yeah. So much to believe in, we were lost in time. Everything I need. in your heart The hunger of the endless dream. ሰላም ሰላም ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃን አድማጮች እንደምንሰነበታችሁ ለሳምንት ሀያ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብዬ እያለው የምሽቱን ፕሮግራማችንን የጀመር ነው ዌር ዳዝ ማይ ሀርት ቢት ናው በተሰኘው ቆየት ባለ የሴሊን ዲዮን ምርጥ ዜማ ነው። እለቱን በድጋሚ ለማስታወስ ለተቅዳሜ ጥቅምት አስር ሲሆን በኢትዮጵያ አቆጣጠር በአውሮፓውያኑ ደግሞ ጥቅምት ሀያ ላይ እንገኛለን። እንደ አውሮፓውያኑ አቆጣጠር የዛሬቷ ቀን በታሪክ አስመዝግባ ካለፈቻቸው ዋና ዋና አበይት ክንውኖች መካከል በ968 ሜክሲኮ ሀገር በተካሄደው አስራ ስድስተኛው የኦሎምፒክ ውድድር ኢትዮጵያዊው ተደናቂ ሯጭ ማሞ ወልዴ ማራቶን በማሸነፍ የወርቅ ሜዳሊያ በመውሰድ የሀገራቸው ባንዲራ ከፍ ብሎ እንዲውለበለብ ለበለብ አድርገዋል። ማሞ ወልዴ ውድድሩን ለማሸነፍ የፈጀባቸው ሰዓት ሁለት ሰዓት ከሀያ ደቂቃ ከሀያ ሰከንድ ነበር። እኚሁ ኢትዮጵያዊው የአትሌቲክስ ጀግና በዚሁ የሜክሲኮ ኦሎምፒክ በማራቶን ብቻ አይደለም የሀገራቸው ባንዲራ ከፍ ብሎ እንዲውለበለብ ያደረጉት በአስር ሺህ ሜትር ውድድር ላይ ተካፍለው ሁለተኛ በመውጣታቸው የብር ሜዳሊያ ተሸላሚም በመሆናቸው ለሁለተኛ ጊዜ የሀገራቸው ባንዲራ እንዲውለበለብ ያደረጉ ጀግና አትሌት ነበሩም። ኢትዮጵያ በዚሁም ሜክሲኮ በተካሄደው አስራ ስድስተኛው ኦሎምፒክ በሶስት የተለያዩ የስፖርት አይነቶች በሩጫ በቦክስና ና በሳይክል ውድድር አስራ ስምንት ሰዎችን በመላክ ተካፍላለች። በዚሁ ኦሎምፒክ ከተካፈሉት መቶ አስራ ሁለት የዓለማችን ሀገራት መካከል በማሞ ወልዴ አማካይነት ሁለት ሜዳሊያዎችን በማግኘት የሀያ አምስተኝነት ደረጃ ይዛ ነበር። ወደ ዛሬቷ ቀን አበይት ክንውኖች እንመለስ እና የወቅቱ የሱማሌ ፕሬዚዳንት የነበሩት ሲያድ ባሬ ሀገራቸው የሶሻሊስት ስርዓት ተከታይ መሆኗን ለዓለም ያሳወቁት በ ሺ ዘጠኝ መቶ ሰባ በዛሬቷ ቀን ነው። ሊቢያን በአምባገነንነት ለአርባ ሁለት አመታት የመሯት ማዕመር ጋዳፊ ባለፈው አመት በዛሬቷ ቀን ነው በአብዮታዊ ነጻ ውጪ ታጋዮች ተይዘው የተገደሉት። በአምባገነንነታቸው ብቻ ሳይሆን የሀገራቸውንም ንብረት ያላግባብ በየቦታው በማባከን ይታወቁ የነበሩት ጋዳፊ ለ መያዝ ወደ ተቃረቡበት የመጨረሻዎቹ ቀናት የሚጠጡት ንጹህ ውሃና የሚመገቡት ምግብ ቸግሯቸው እንደነበረ ነው በወቅቱ አብረዋቸው የነበሩ ሰዎች የመሰከሩት። በዚቹ ቀን የ36 አመት ወንድ ልጃቸውም አብሯቸው ተገሏል። ጋዳፊ ህይወታቸውን ያጡት በተወለዱ በ69 አመታቸው ነበር። በዛሬዋ ቀን ተወልደው ልደታቸውን ከሚያከብሩ የዓለማችን ታዋቂ ሰዎች መካከል የካሊፎርኒያ ግዛት ተወላጅ የሆነው የራፕ አቀንቃኝ በቀድሞ ስሙ ስኑፕ ዶግ አሁን በቅርቡ ባወጣው ስሙ ደግሞ ስኑፕ ላየን ይገኝበታል። አርባ አመቱ ዛሬ። የዛሬቷን ቀን ከዚሁ የዓለማችን የራፕ አቀንቃይ ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እያልኩኝ ጋንግስታ ላቭ የተሰኘውን ስኑፕ ዶግ ከድሪም ጋር የተጫወተውን ዜማውን እጋብዛችኋለሁ። do not you come up off them keys and sing a little something for the ladies? Yeah, I'm talking about? Let them know how we feeling right now. Every time I come around, shoutin' love me down. Run up on me like click clickbait. Sound like payback. Make it do what it do when we doing what we doing in the back of the lab. I'm like, come up off for that. And every night, nobody gets yeah. back, back, Put it on Summer breeze, sipping Corona Boss dog, I give it to her right, and she like it. She on the hip like a sidekick. Is he one of the coolest of fool on the floor? I whispered in her ear, "Come in, you ready to go?" I rolled up a winner and put it up in the air. Got that little dress on, you coming up out of there? Yeah, she like that. You like that? You say you bite, well I bite I back. back, and I'm all go. We can do it till tomorrow. I beat it up like Harpo Snoop it, I go hard, baby. Yes. kissing on your Then I'm digging out your stress. I won't stop till you finish. But you ain't felt love till a dancing. But it gets drink. Can we come, I a I'm a dog, I'ma give her what she like She say my name loud, I say her name low That's what I aim for, that's how the game go Baby like the way I wake her up Cause I'm a gangster, I grab her by the, by the Pull her to my side I'm in it, woke that up Just to put her to sleep Every day is the same thing, I creep in It's like true blood, I sink my teeth in I gotta have it, the LB raised me We was taught how to down crazy Lights out I'm so lit, mom is so gone, daddy won't quit. I won't stop till you finish. You never felt love till it hit, but it was heavy. Dre, every time I come around, started love me now. Run up on me like click clack, but it felt like payback. You do what it do when we doing what we doing in the back of the lab. I'm like i am going for that, and every night her body gets wet. I got that game stuck. The light that you show, the loop, the coop, the rose, anything goes, it's so good, got a wiggle in her toes, the boss, the dream, the floss, the cream. The trips overseas. All these things really don't mean nothing when I'm tearing that up. Working you like a shift. I give it to you like a gift. You hear what that boy say? You getting jack? Give it up fast. Then I hit it from the back. Snoopy gets so good. She's screaming and I like that girl. She off in another world. I won't stop till you finish. She love this gangster. Especially when I'm in, in a dream. በዛሬቷ ቀን ከተወለደ አርባኛ ዓመት የልደት ቀኑን የሚያከብረውን የስኑብዶግን ጋንግስታ ላብ የተሰኘውን ዜማውን ነበር ያደመጥ ነው። በሎንግ ቢች ካሊፎርኒያ ግዛት የተወለደው ይኸው የራፕ አቀንቃኝ ወደ ሙዚቃው መድረክ ብቅ ያለው እንደ ኢሮፓያን አቆጣጠር በ1992 ዓመተ ምህረት ሲሆን እስካሁን ድረስ በገበያ ላይ 11 የስቱዲዮ አልበሞችን ያዋለ ሲሆን ከ ሰላሳ ሚሊየን ቅጅ በላይ ሸጧል። ስኑብዶግ ከበርካታ ዓለማችን ታዋቂ ድምጻውያን ጋር በማጀብ ተጫውተዋል። በስኑብዶግ ከታጀቡት ታዋቂ ታዋቂ ድምፃዊያ መካከል ኬቲ ፔሪ ትገኝበታለች። ኬቲ ፔሪ ከተጫወተቻቸው እና ከተደነቁላት ዜማዎቿ መካከል ካሊፎርኒያ ገርል የተሰኘው ዜማዋ አንደኛው ነው። በዚሁ ዜማ ላይ የስኖፕ ዶግ ያጅቧታል። ካሊፎርኒያ ገርል Wild. there must be something in the wild Turn it up, cause it's getting heavy. Wild, wild, West Coast. These are the girls I love the most. I mean the ones, I mean like she's the one. Kiss her, touch her, squeeze her bones. The girls afraid she drive a Jeep and live on the beach. I'm okay, I won't play, I love the bait. Just like I love LA. Venice Beach and Palm Springs. Summertime is everything. Homeboys, banging out. Already hanging out. Bikinis, bikinis, martinis, no winnie's. Just the king and the queenie. Katie, my lady, look at here, baby, I'm all up on you, cause you represent California. በዓለም የሙዚቃ አድማጮች ዘንድ ከተደነቁት የኬሪ ፔሪ ዜማዎች መካከል ካሊፎርኒያ ገርልስ የተሰኘውን ዜማዋን ነበር ያደመጥነው። አብረዋት የተጫወተውን በዛሬ የተዋ ቀን አርባኛ ዓመት የልደት ቀኑን የሚያከብረው ታዋቂው የራፕ አቀንቃኝ ስኑፕዶግ ነበር። ስኑፕዶግ ባለፈው የካቲት ወር የቦብ ማርሊን አገር ለመጎብኘት ወደ ጃማይካ ብቅ ብሎ ነበር። በቆይታውም ወቅት ራስተፈሪያን የሚጸልዩበትን ቤተ ክርስቲያን ከጎበኘ በኋላ በራስተፈሪያኑ ባህል በጣም ከመሳቡ የተነሳ ወደ ዩናይት ስቴትስ ከተመለሰም በኋላ እኔ ከዛሬ ጀምሮ የቦብ ማርሊ አድናቂ ነኝ። ስሜንም ከስኖፕ ዶግ ወደ ስኑፕ ላየን ቀይሬያለሁ በማለት መግለጫ ሰጠም ያንኑ ሰሞን። ቀጠል አድርጎም አሁን የአርባ ዓመት ጎልማሳ ነኝ። ከሕይወቴ ብዙ ነገሮችን ተምሬያለሁ። ከአሁን በኋላ ሕጻናትና አያቶች የሚሰሙት የሚያደምጡት፣ ከጸያፍ ቃላት የጸዳ የሬጌ ዜማ ለማውጣት እየተዘጋጀሁ ነው አለ። ወዲያውኑ ቃሉን ጠብቆ ባለፈው የሐምሌ ወር ላላላ የተሰኘ ነጠላ የሬጌ ዜማም ለቀቀ ዜማው 以后呢啦啦啦哈哈哈哈哈哈 You can't get it, get it. and the problem will get real, dirty, dirty. Say, who feels it knows, and I suppose that you never know. Oh, you reap what you sow. Can't plant the corn when the peas won't fit grow. No, la la la la la la la la la. To well, but I'm bound to drop out. Team, who feels it knows? And I suppose that you never know, oh. You reap what you sow, can't plant the corn when the bees won't fit grow, no. La la la. ከመጪው የስኖፕ ዶግ ወይንም በአዲስ ስሙ የስኖፕ ላዮን አዲስ የሬጌ አልበም ላላላ የተሰኘውን ነጠላ ዜማውን ነበር ያደመጥ ነው። እንግዲህ ስኖፕ ላዮን ከራፕ ወደ ሬጌ በመቀየሩ ይሳካለት አይሳካለት ለመገመት በቅርቡ የሚወጣውን አዲስ አልበሙን በጉጉት መጠበቅ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉ ጻፉልን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን አስራ አራት መሆኑንም አትዘንጉ። ኢሜይል ስታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም፣ ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም፣ ቃና ደስ ኪውኤ ኤንኤ ዲኢኤስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልንም ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ወይንም ለደሳለኝ መኮንን ቮይስ ኦፍ አሜሪካ አማሀሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ወይንም ለደሳለኝ መኮንን ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ፌስቡክም ገባ ላችሁ ቃና ደስ ብላችሁ በፌስቡክም ላይ ፈለግ ፈለግ ብታደርጉን ታገኙናላችሁ። ቃና ደስ ኪኤ ኤንኤ ዲኢኤስ ፌስቡክም ላይ ብትፈልጉን ታገኙናላችሁ። ወደ ቢልቦርድ ሰንጠረዥ ንግባና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የበላይነት የያዙትን እንመልከት። ባበል የተሰኘው የማንፈርድ ኤንድ ሰንስ አልበም ዘጠና ስድስት ሺ ቅጅን በመሸጥ በዚህ ሳምንት የአልበም ሽያጭ የአንደኝነትን ደረጃ ሲይዝ ዘሃይስት የተሰኘው የማክል ሞር እና የራየን ልዊስ አልበም አልበም 78000 ቅጅን በመሸጥ ሁለተኛ ሲሆን ማንስተር የተሰኘው የኪስ አልበም 56000 ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የወጡትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር አይኖ ዩዌር ትራቨል የተሰኘው የቴይለር ስዊፍት ዜማ በዚህ ሳምንት የሶስተኝነትን ደረጃ የያዘላት ሲሆን የሁለተኝነትን ደረጃ የያዘው ደግሞ 도전에원샷때리는선어에밤이오면심장이터져버리는선어에그런선어에 የፒኤስዋይ ጋንሃም ስታይል በዚህ ሳምንት የሁለተኝነትን ደረጃ ሲይዝ የሳምንቱ ምርጥ አንደኛ ዜማ ዋን ሞር ናይት የተሰኘው የማሩን ፋይፍ ዜማ ነው፣ በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራችሁ የሙዚቃ ቃና አድማጮች፣ አለ ሰዓት እየተገባደደ ነው። ለዛሬ የመሰናበታችሁ በዚሁ ቀደም ብላችሁ በሰማችሁት በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ በያዘው ዋን ሞር ናይት በተሰኘው የማሩን ፋይፍ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። You and I go you one more night <laughs>